ጤና ይስጥልን፣ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችሁ። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቤት መሰናዶው ጀምሯል። ለምሽቱ የያዝናቸውን ጥንቅሮች እናስተዋውቃችሁ። የአድዋ ከተማና የዞኑ ፖሊስ ከክልሉ ፖሊስ ኮሚሽን ጋር በመተባበር ቀንና ሌሊት ጉዳዩን ሲያጣራ ቆይቷል። አዳጊዋ በታገተችበት ዕለት በሶስት ሰዓታት ጊዜ ውስጥ በአጋቾቿ ጭካኔ ተገድላ እንደተቀበረች ከተጠርጣሪዎቹ ለማረጋገጥ ተችሏል። በዚህ ዙሪያ ዘገባለን ሌሎች ጥንቅሮችንም ይዘናል። ኤደን ገረመው የምሽቱን መሰናዶው በመምራት እንዲሁም ደግሞ ኤልያስ አስማረ በድምፅና ምስል ምህንድስና ነው። ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ የምንጋብዘው በአክብሮት ነው። አብራችሁን ሆኑ በትግራይ ክልል በአድዋ ከተማ ከሶስት ወራት በፊት በአጋቾች ተይዛ የቆየችው አዳጊ ማህሌተህ ላይ መገደሏን የክልሉ ማዕከላዊ ዞን ፖሊስ አስታውቋል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የሆነው የሴቶች መብት ተሟጋች ሲቪል ማህበረሰብ አስተባባሪ፣ መንግስት በተለይም ለሴቶች የደህንነት ስጋት የሆነውን የክልሉን የጸጥታ ችግር ከህብረተሰቡ ጋር በመተባበር እንዲፈታ ጠይቀዋል። ሙልጌታ አጽብሃ በዚህ ዙሪያ አጠር ያለ ዘገባ አሰናድቷል። በትግራይ ክልል ማዕከላዊ ዞን አድዋ ከተማ ባለፈው መጋቢት አስር ቀን ሁለት ሺህ አስራ ስድስት ዓመተ ምህረት አመሻሽ ላይ ከመኖሪያ ቤቷ ወጥታ ወደ ቋንቋ ትምህርት ቤት በማምራት ላይ እያለች በተለምዶ ባጃጅ ተብሎ የሚጠራውን ባለሶስት እግር ተሽከርካሪ በመጠቀም ታግታ የተወሰደችው ማህሌት ተክላይ ባጋቾቿ ተገድላ እንደተቀበረች ፖሊስ የደረሰበትን የምርመራ ውጤት የዞኑ ፖሊስ የወንጀል ምርመራ ኃላፊ ኮማንደር ጸጋይ አስፋ ለአሜሪካ ድምጽ ገልጸዋል። ሶስት አመቷ ማህሌት በታገተችበት ቀን በስልክ ቁጥሯ ወደ ወላጅ አባቷ ተደውሎ ልጃቸውን በህይወት እንዲያገኙ ሶስት ሚሊዮን ብር የማስለቀቂያ ቤዛ እንዲከፍሉ ተጠይቀው እንደነበረ ኮማንደር ጸጋይ አስታውሰዋል። ሆኖም ማህሌት በታገተችበት ቀን በአጋቾቿ ተገድላ እንደተቀበረች በወንጀሉ ተጠርጥረው የተያዙ ግለሰቦች ማመናቸውንና አስከሬኗን የቀበሩበትንም ስፍራ መርተው ማሳየታቸውን ኮማንደር ጸጋይ አስረድተዋል። የክልል ፖሊስ የአድዋ ከተማና የዞኑ ፖሊስ ከክልሉ ፖሊስ ኮሚሽን ጋር በመተባበር ቀንና ሌሊት ጉዳዩን ሲያጣራ ቆይቷል። አዳጊዋ በታገተችበት ዕለት በሶስት ሰዓታት ጊዜ ውስጥ በአጋቾቿ ጭካኔ ተገድላ እንደተቀበረች ከተጠርጣሪዎቹ ለማረጋገጥ ተችሏል። ራሳቸው ተጠርጣሪዎቹ አስከሬኗ የተቀበረበትን ቦታ መርተው አሳይተውናል። በዛሬው ዕለትም አስከሬኗን ከተቀበረችበት ስፍራ በማውጣት ለብሳው ከነበረ ልብስና ጫማ እርሷ መሆኗን አረጋግጠናል። ለቤተሰብም አስከሬኗን አስረክበናል። የቀብረዋ ስነ ስርዓትም በዛሬ ሁለት ከቀትር በኋላ ተፈጽመዋል። የአዳጊዋ ቤተሰቦች አስከሬኗን የተረከቡት በአይደር ሪፈራል ሆስፒታል ባለሙያዎች ምርመራ ከተካሄደ በኋላ እንደሆነ ኮማንደር ጸጋይ ተናግረዋል። የአስክሬን ምርመራው ሂደት በምን ደረጃ ላይ እንደሚገኝ ኮማንደሩ ባይጠቅሱም ከግድያው ጋራ በተያያዘ እስካሁን ሁለት ተጠርጣሪዎች በቁጥጥር ስር መዋላቸውንና ማጣራቱም መቀጠሉም አመልክተዋል። ከሁለት ሳምንታት በፊት የማህሌት ወላጅ አባት አቶ ተክላይ ግርማይ ለአሜሪካ ድምጽ በሰጡት አስተያየት ፖሊስ አስፈላጊውን ክትትል ባለማድረጉ የልጃቸውን ሁኔታ ለማወቅ አለመቻላቸውን በመጥቀስ ቅሬታ ማቅረባቸው አይዘነጋም። ታጋቿ አዳጊ መህሌት ተክላይ በአጋቾቿ ጭካኔ የመገደሏ ዜና መናፈሱ ተከትሎ በማህበራዊ ትስስር ገጽ ተጠቃሚዎች ዘንድ ቁጣና ስጋት እያስተጋባ ይገኛል። በጉዳዩ አስተያየታቸውን የጠየቅናቸው የይሆኖ የሴቶች መብት ተከራካሪ ሲቪል ማህበረሰብ አስተባባሪ ጽዴና አባዲ በሴቶች ላይ እየደረሰ ያለውን ጥቃት መከላከልን አስ አስመልክቶ ተቋማቸው ግንዛቤን ለማሳደግ እየተንቀሳቀሰ ባለበት ሳምንት የአዳጊ ማህሌት ግድያ መስማቱ በክልሉ ያለውን የሴቶች ደህንነት በአስከፊ ደረጃ ላይ እንደሚገኝ ሁነኛ ማሳያ ነው ብለዋል። በትግራይ ክልል ለሴቶች ደህንነት ስጋት ምንጭ ለሆነው የጸጥታ ችግር ጊዜያዊ አስተዳደሩ ልዩ ትኩረት ሰጥቶ ከህብረተሰቡ ጋራ በመተባበር እንዲፈታ አስተባበሪዋ ጥሪ አቅርበዋል። ሴቶች ከአሁን የግድያ መታገት፣ እንዲሁም ፆታዊ ጥቃት እየደረሰባቸው ይገኛል። የሆነ መፍትሄ ከሁሉም ከማህበረሰቡም፣ ከፖሊስም፣ ከህግ እንዲሁም ከመንግስት የሆነ መፍትሄ እንዲመጣ የጉዳዩ አሳሳቢነት የሚያሳይ ነው። በጣም የሚያሳዝን ክስተት ነው። ምክንያቱም በዚህ እድሜዋ እንደዚህ ህይወቷን በዚህ ሁኔታ ማጣት አልነበረባትም። ወላጆቿም ልጃቸውን እንዲህ ማጣት አልነበረባቸውም። በተለያየ እድሜ ያሉት ሴቶችም እንዲሁ በምንም አይነት ጥቃት ማለፍ የለባቸውም። ህይወታቸውንም በምንም አይነት ሁኔታ በእንደዚህ አይነት ወንጀል ማጣት የለባቸውም። ይሄ ነገር ካሁኑ ካልተፈታ ለቀጣይም ብዙ ሴቶች ልናጣ ነው፣ እኔንም ጨምሮ። ስለዚህ ማናችንም ሴፍ አይደለንም። የፖሊስን ቁጥር ጨምሮ አቅሙን በስልጠና ማሳደግ፣ በትይዩም የፍትህ ሥርዓቱን በሚገባ ማጎልበት ለክልሉ ሴቶች የደህንነት ስጋት ሆኗል ያሉትን የጸጥታ ችግር በመፍታት ረገድ ሁነኛ አስተዋጽኦ እንደሚኖሩ አስተባባሪዋ አክለው አመልክተዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም። የጋቢና ቪ መሰናዶ ይቀጥላል። ትምህርት ለኢትዮጵያ ኢትዮጵያውያን ተማሪዎች ዓለም አቀፍ ተወዳዳሪ የሆኑ ዘንድ ለማገዝ ያለመ ተቋም ነው። ተቋሙ ይበልጡን የሚታወቀው ሳቋማ በተሰኘ ሳይንስ ቋንቋና ሂሳብ ላይ ባተኮረ ነጻ የትምህርት አውታሩ ነው። ስለ ተቋሙ እንቅስቃሴና ፋይዳ ሀብታሙ ስዩም የተቋሙ መስራች ሊና ጌታቸውን በቅርቡ አነጋግሯት ነበር። ዘገባው በድጋሚ የቀረበ ነው። ወደዛ ነው ምናልፈው። መጽሐፉ ላይ ያለው ትምህርት ባይገባችሁ እኛ እንደ ትልቅ ወንድም እህት፣ ወይም አስጠኝ የሆነን እንረዳችኋለን። ኤጁኬሽን ፎር ኢትዮጵያን ለመመስረት የተለያዩ የገፋፉኝ ምክንያቶች አሉ እና ከእነዚህ መሀል ጥቂቶቹን ለመናገር ያህል ያው በመጀመሪያ የትምህርት ዓለም ውስጥ ስለነበርኩኝ በዚህም በትምህርት ዓለም ውስጥ መምህርም ሆኜ አገልግ እያለሁ እና በዛ ጊዜ የተለያዩ የትምህርት ሁኔታዎችን ከተለያዩ ሀገሮች የመቅሰም አጋጣሚው ነበረኝ እና አንድ እሱ ጠቅሞኛል። ሁለተኛ ነገር ደግሞ ከጥቂት ዓመታት በፊት የቻይንኛ መማሪያ መጽሐፍን አዘጋጀች የነበረ ይሄ መጽሐፍ ለአማርኛ ተናጋሪዎች ቻይንኛን ጀማሪ ለጀማሪዎች ቻይንኛን የሚያስተምር መጽሐፍና አብሮት ያለ ደግሞ የድምፅ ቅጂ ነበር እና በዛ ጊዜ ተማሪዎች ምን ያህል አንደኛ የዲጂታል ትምህርት ፍላጎት እንዳላቸው ከሁለተኛ ነገር ደግሞ የተለያዩ ይዘቶችን በራሳቸው ቋንቋ የመማር ፍላጎት እንዳላቸው አየሁኝ እና አሁን በኢትዮጵያ የትምህርት ሲስተም ላይ የተለያዩ በቋንቋ ምክንያት የማይገባቸው የተለያዩ ትምህርቶች ስላሉ ያንን ጋፕ፣ የሚፈጠረውን ክፍተት ለመሙላት ትምህርት ቤቶችንም ለመደገፍ ተማሪዎችንም ለመደገፍ ይሄ ተቋም ቢነሳ ጥሩ አይነት ውጤቶች እናገኛለን በሚል ነው የተመሰረተው ማለት ነው። ከትምህርት ጋር በተያያዘ በሚያደርጋቸው እንቅስቃሴዎች ውስጥ ከመረጣቸው መንገዶች መካከል አንዱ የዲጂታል መንገድን መጠቀም ነው። በተለያዩ ቪዲዮዎች የታገዙ ትምህርቶችን ተማሪዎች በቀላሉ እንዲያገኙ የሚያደርግ አሰራር አላችሁ። ለምንድን የዲጂታሉን መንገድ መጠቀም ፈለጋችሁ? ይህን በማድረጋችሁስ ተማሪዎችን በምን ደረጃ ለመጥቀም ይቻላችሁ? እንግዲህ ሳቋማ የተባለው መድረካችን ሳይንስ፣ ቋንቋና ማትስ ብዙ ለተማሪዎች የሚከብዱ ትምህርቶች ስለሆኑ የእነዛን የመጀመሪያዎቹን ፊደል ወስደን ሳይንስ፣ ቋንቋማት ማት ሳቋማ ብለን የጠራ ነው። የዲጂታል መንገድ አሁን እንደምታውቁት ያው ዲጂታል ማንኛውንም ይዘት ማንኛውንም ኮንቴንት ለማየት መዝናኛ የሚሆን ሃይማኖታዊ የሚሆን ትምህርታዊ የሚሆን መረጃን ለመለዋወጥ በጣም በሚያስደንቅ ፍጥነትና በሚያስደንቅ ምቾት እየተጠቀምንበት ይገኛልና፣ ይሄ በቃል አይደል ተማሪዎችን በቀላሉ ለማግኘትና ያም ብቻ አይደለም መምህራን ጥሩ የምንላቸው መምህራን ኢምፓክታቸው ወይም ደግሞ ተጽዕኗቸው ከአንድ ክፍል ከአንድ ትምህርት ቤት ወጥቶ ጎልቶ በተለያየ አካባቢ የሚገኝን ተማሪ እንዲያገኙ የሚያስችል ነው የዲጂታል መድረክ ማለት ነው። ስለዚህ ከዛ አኳያ በቀለኛ ምንም ጥያቄ የለውም ይሄ ጠቃሚ እንደሚሆን። ስለዚህ ተማሪዎችን እነዚህን ትምህርቶችን በሳይንስ ዙሪያ ያሉትን ትምህርቶች በቀላሉ ለማዳረስ በደንብ ተጠቅመንበታል፣ ማለት ነው እንጠቀማለን። በጣም ነው የጠቀመኝ። ያው እከታተላለሁ በሚያስፈልገኝ ሰዓት፣ ቀን የተማርኩትን ማታ ላይ እደግምበታለሁ እና በዛ ሰዓት ላይ ደግሞ በጣም ነበር የጠቀመኝ። በጣም ነው የሚያስረዱት። እኔ ሁሉም ሁሉም በቃ ሁሉም ትምህርት ላይ በጣም ነው ያሻሻል። እንግዲህ የዲጂታል ጉዳይ ከተነሳ ኢትዮጵያ በዲጂታል አውታር ረገድ ገና ስራዎችን እየሰራች ያለች ሀገር ናት። አንዳንድ ስፍራዎች እንዲሁም ይሄ የዲጂታል ሽፋኑም የማይደርስባቸው ስፍራዎች አሉ። በስራችሁ በአገልግሎታችሁ ላይ የገጠሙ ተግዳሮቶች አሉ ወይ? እንዴትስ ነው እነዚህ ነገሮች ለማስተካከል ለመሸፈን ጥረት የማታደርጉት? አሁን የዲጂታል አክሰስ ወይም ደግሞ የኢንተርኔት አክሰስ ሀገራችን ውስጥ በጣም እየተስተካከለ እና ከዋጋ አንጻርም አፎርደብል እየሆነ ወይም ደግሞ በጣም አማካይ ገቢ ላለው ሰውም ይሄ አለ አይደለ የዲጂታል ዓለምን መቀላቀል አጋጣሚው የበዛ ነው የሚገኘው። ቢሆንም ቅድም እንዳልከው የተለያዩ አካባቢዎች ላይ የሚገኙ ተማሪዎች አክሰስ አይኖራቸውም ወይም ደግሞ በሚፈልጉት መጠን በሚፈልጉት ጊዜ ማግኘት አይችሉም። እሱን በተቻለን አቅም ምንድነው ሀሳባችን ኦፍላይንም አክሰስብሊቲውን ለመፍጠር ሞክረናል አፕሊኬሽን አዘጋጅተን ነበረ አፕሊኬሽናችንን አሁን እያሻሻለን እንገኛለን የአፕሊኬሽኑ ዋና አላማ ምንድነው ልጆች ስልካቸው ላይ ወይም የተለያዩ ዲቫይሶቻቸው ላይ ስማርት ዲቫይሶቻቸው ላይ ጭነው ከዛ ኢንተርኔት ባላቸው ሰዓት መጫን ይችላሉ። ከዛም በኋላ ከኢንተርኔት ደግሞ ሳይኖራቸው ሲቀር መመልከት ይችላሉ። ስለዚህ ያንን ለመክፈት ያንን እድል ለመክፈት እንደዛ አዘጋጅተን ነበር። በተጨማሪም ደግሞ ኦፍላይን አክሰስ በማንኛውም አጋጣሚ እንዲኖሩ ለምሳሌ እኛ በፍላሽ እስከ መስጠት ድረስ ማለት ነው። ማለት ዳውንሎድ አድርገን ለሚፈልጓቸው ተቋማት ወይም ደግሞ ተማሪዎች ለማዳረስ የተቻለንን እናደርጋለን። ይህንን የምናደርገው ምንድን ነው ያው መጨረሻ ላይ ተማሪው በሚፈልግበት ሰዓት ያንን ትምህርት ማግኘት ይኖርበታል እና የኢንተርኔት ደግሞ በተለያዩ አጋጣሚዎች ምክንያት ለሁሉም ሁሌም ላይዳረስ ይችላል። ስለዚህ በዚህ ሁኔታ ነው እየሞከረን ያለ ነው ግን አሁን ጦርነቱ ምንድን ነው ሞር ን ሞር ተማሪዎች ቀጥታ የኢንተርኔት አክሰሳቸው በጣም እየጨመረ ስለሄደ ኦፍላይን የሚለውና ወይም ደግሞ ሁሌም ለማያገኘው ሰው የምንለው ራሱ አሁን ከአመት እስከ አመት እየተቀያየረ ነው። አሁን የዛሬ ሁለት ዓመት፣ የዛሬ ሶስት ዓመት ምናልባት ሙሉ በሙሉ በስትሪሚንግ ደረጃ ላይ የምንደርስ ይመስለኛል። እንደሁም ከዛ በፊት እንደዚህ ያሉ እንቅስቃሴዎች፣ እንደዚህ ያሉ አውታሮች የኢትዮጵያን ትምህርት በማዘመን የሚፈለገውን አይነት ብቃትና ጥራት ያለው ትምህርት በማዳረስ ረገድ ሚናቸው ምን ያክል ነው? እንግዲህ ጠቀሜታው ጎላ ያለ ነው ብዬ ነው የማስበው ምክንያቱም እኛ ትምህርት ቤቶችን ለመተካት ወይም መደበኛ አስተማሪዎችን ለመተካት አይደለም የምንሰራው። ምንድነው? ትምህርት ቤት የሚማሩትን ትምህርቶች በቀላሉ እንዲገባቸው ወይም ደግሞ የኛ ዋናው ትልቅ ችግር ብዬ የማስበው ሁኔታ ምንድነው? መሰረት አለመያዝ ነው፣ የተማሪዎቻችን መሰረት አለመያዝ። ይሄ ማለት ምንድነው? ለምሳሌ የስምንተኛ ክፍል ተማሪ ከአንደኛ ክፍል እስከ ሰባተኛ ክፍል ብዙ አይነት ነገሮች መማር ነበረበት። ከዛ ስምንተኛ ክፍል ሲደርስ ያው የተለያዩ ነገሮችን ይጨምራል እንጂ መሰረቱን መያዝ ነበረበት። የኛ ሀገር ግን ያው እንደ ማንኛውም ታዳጊ ሀገር ልጆች በተለያዩ ችግሮች ምክንያት ያንን መሰረታዊ እውቀት ሳይዙ የሆነ ሌበል ላይ ይደርሳሉ፣ የሆነ ደረጃ ላይ ይደርሳሉ። እና ያ ደግሞ ትምህርት ቤት ሲገቡ ለምሳሌ የስምተኛ ክፍል ተማሪ ከሆነ ክፍል ውስጥ መምህሩ ከአንድ እስከ ሰባት የነበረውን ነገር የመከለስ ጊዜም ሆነ አቅም አይኖረውም። ስለዚህ የዲጂታል ትምህርት በዛ ሰዓት ነው የሚጠቅመው። ምክንያቱም ፋውንዴሽናል የሆኑ ነገሮችን ለመከለስ ወይም ደግሞ ተማሪው ራሱ ይሄ ነገር እኮ አልገባኝም ይሄንን በዚህ ጉዳይ በዚህ ዙሪያ ይሄ አስተሳሰቤ ብዙም የላቀ አይደለም ብሎ ራሱን ገምግሞ ራሱ ማየት ይችላል። እና በዛ አኳያ የምናያቸው አስተያየቶች ሲሰጡን መላደለ ከተማሪዎች ጠቃሚ የሆኑና በቃ ለተማሪዎች ቤዝ የማስያዝ ፋውንዴሽናል አንደርስታንዲንግን የመጨመር ሚና እንደሚጫወት ይነግሩናል እኛ ደግሞ በተቻለን አቅም ተማሪ የሚፈልገውን ለመስጠት እንሞክራለን። ያው ሁሉንም የሚፈልገውን ነገር ለማሟላት አንችልም፣ ግን መሰረታዊ የሆኑትን ነገሮች ለማሟላት ሁሌም ቢሆን ከተማሪዎቻችን ጋር ያለንን ቅርበት ለማጎልበት እንሞክራለን። መልካም። ሌላ እንግዲህ በስካሁኑ እንቅስቃሴያችሁና ጉዟችሁ በርካታ ተማሪዎችን ለማገዝ ችላችኋል። ስለ ወደፊቱ እቅዳችሁ ጥቂት በይን። እስካሁን እዚህ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምን ነገር ላይ ነው መድረስ የምትፈልጉት? እኛ እንግዲህ አላማችን፣ ራዕያችን ብለን የምናስበው ምንድን ነው፣ ማንኛውም ተማሪ ትምህርት ቤት ያለውን ጊዜ በስነ ሥርዓት ተጠቅሞ ፋውንዴሽን አለ አይደለ? እኔ አሁን እንደ ሰባተኛ ክፍል ተማሪ የሰባተኛ ክፍል ተማሪ ማወቅ ያለበትን ነገር ሁሉ የማውቅ ከሆነ በራሴ የሚያለኝ መተማመን እየጨመረ ይሄ በተለያዩ ኢትዮጵያ ቋንቋዎችም ማዳረስ እንፈልጋለን። ይሄ ነው ራዕያችን እና አሁን ደግሞ ቴክኖሎጂው ያዘመነው ስለመጣ ትምህርትን ተማሪዎቻችን ራሳቸው ማሻሻል ብቻ ሳይሆን ተወዳዳሪነት እንዲኖራቸው በዓለም ላይ ተወዳዳሪነት እንዲኖራቸው የማድረግ ራእይ አለን እና እሱን ለማሳካት ደግሞ ከተለያዩ የድርሻ አካላት ነው የሚባሉት፣ ከነሱ ሁሉ ጋራ እንሰራለን። ይህም ማለት ምንድነው? ተማሪዎች ለብቻቸው ስለ ትምህርታቸው መወሰን አይችሉም። አንደኛ በብዛት የእድሜ ክልላቸው ወጣቶች ስለሆኑ ወይም ልጆች ስለሆኑ ሁለተኛ ነገር ደግሞ የትምህርት ጉዳይ የተለያዩ አካላትን ይነካል ለምሳሌ ቤተሰቦችን ለምሳሌ የትምህርት ቤት አስተዳደሮችን የመንግስት ተቋማትን ወዘተ እና እነሱ ሁሉ ያው ሁላችንም አላማችን አንድ ነው የኢትዮጵያ ተማሪዎች ብቁ እንዲሆኑ ማድረግ እና ከሁሉም ጋራ በአንድ ላይ በመስራት ይህንን ራእይ እውነት ለማድረግ እውን ለማድረግ እንሞክራለን ማለት ነው ሊና ጌታቸው ኤዱኬሽን ፎር ኢትዮጵያ ወይም ትምህርት ለኢትዮጵያ የሚለው ተቋም መስራች ነች። ከትምህርት ጋር በተያያዘ ኢትዮጵያዊ ሕፃናትን ለማገዝ የሚንቀሳቀስ መርሃ ግብር ነው የጀመራችሁት። ደግሞ አድጎ ዳግም የያዥ ሀሳቦችን ለመውራትና ለመነጋገር ያብቃን። በጣም አመሰግናለሁ። በድጋሚ መልካም ቀን ይሆንልሽ። እኔን አመሰግናለሁ። ኢትዮጵያዊ አሜሪካዊ አዳጊ ወጣት ሁለተኛ ደረጃ ትምህርቱን በአስደናቂ ውጤት በማጠናቀቅ በዓለም አቀፍ ደረጃ ከፍተኛ ክብር በሚሰጣቸው ሰባት አይቪ ሊግ ትምህርት ቤቶች ውስጥ ተቀባይነትን አግኝቷል። በመጪው የትምህርት ዘመንም በሀርቫርድ ዩኒቨርሲቲ የዓለም አቀፍ ግንኙነት ትምህርቱን የሚጀምረው ኤተን ፍጹም ርስቱ ኤ ኤስቲ በተሰኘ የተማሪዎች የቀለም ትምህርት የብቃት ፈተና 1600 በማምጣት የመጨረሻውን ከፍተኛ ውጤት አስመዝግቧል። ይቅርታ ሳት ለማለት ነው። ስመኞሽ የቆየ ከኢታና ከወላጅ አባቱ ጋር አጠር ያለ ቆይታ አድርጋለችን ስ ስንግ ን ከሜሪላንድ ግዛት ጆርጅ ታውን ፕሪፓራቶሪ ትምህርት ቤት የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ያጠናቀቀው ኤታን ፍጹም ርስቱ በዓለም አቀፍ ደረጃ ከፍተኛ ክብር ከሚሰጣቸው ስምንት የአይቪ ሊግ ዩኒቨርሲቲዎች ውስጥ ባመለከተባቸው ሰባቱም ዩኒቨርሲቲዎች ተቀባይነት አግኝቷል፤ ሃርቫርድ፣ ዬል፣ ፕሪንስተን፣ ኮሎምቢያ፣ ብራውን፣ ኮርኔልና ፔንሲልቫኒያ ዩኒቨርሲቲ። ዩኒቨርስቲዎቹ ውሳኔያቸውን ባሳወቁበት ቀን ኤታን ኮምፒውተሩ ፊት ተቀምጦ የተሰማውን ስሜት እንዲህ ይገልጻል። ሁሉም የአይቪ ሊግ ትምህርት ቤቶች ውጤት የሚያሳውቁት በአንድ ቀን ነው። ከዚያ በፊት የሌሎች ኮሌጆች ውጤት አውቄ ስለነበረ የእነሱንም ውጤት ለማወቅ ጓጉቼ ነበረ። እየከፈትኩ ያለሁ ውጤቱ በዚህ መልክ ይሆናል ብዬ አልጠበቅኩም ነበረ። ነገር ግን አንዱን ከፈትኩና ተቀብለውኛል ብዬ ተደሰትኩ። ከዚያ ቀጥሎ ያለውን ስከፍትም ተቀብለውኛል። መጨረሻ ላይ የሆነውን ማመን አቅቶን ነበረ። ከአይቪ ሊጎቹ ትምህርት ቤቶች በተጨማሪ እንደ ጆርጅ ታውን እና ዲዩክ ዩኒቨርሲቲ የመሳሰሉ ሌሎች ከፍ ከፍተኛ እውቅና ያላቸው አምስት የአሜሪካ ዩኒቨርሲቲዎችም ኤታንን ተቀብለውታል። የኤታን ምርጫ ግን ሃርቫርድ ዩኒቨርሲቲ በመሆኑ በመጪው አዲስ የትምህርት ዘመን የዩኒቨርሲቲውን ዓለም አቀፍ ግንኙነት የትምህርት ክፍል ይቀላቀላል። የወደፊት ህልሙ ደግሞ ሕግ ማጥናት ነው። ባለፈው ሚያዝያ ወሩ ላይ ዩኒቨርሲቲውን ሂጄ ጎብኝቻለሁ። ብዙ ተማሪዎችንም ታወቅ ያለሁ። በዩኒቨርሲቲው ስር የሚገኘው የኢትዮጵያና ኤርትራውያን ማህበርም በጣም ደስ ይላል። እኔ ግን ከትምህርት ቤቱ በጣም የወደድኩት ውስጣቸው ያለውን ተነሳሽነት ነው። ያየኋቸው በሙሉ ትልቅ ዓላማ ያላቸውና ትልቅ ቦታ ለመድረስ የሚጥሩ ናቸው። ዓለም ላይ ማሳካት የሚፈልጓቸው ትልልቅ ሀሳብ አሏቸው። እኔ ደግሞ ራሴን በእንደነዚህ አይነት ሰዎች መክበብ ነው የምፈልገው። ይህ ብቻ አይደለም። ኤታን ሁለተኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎች ወደ ኮሌጅ ከመግባታቸው በፊት የሚፈተኑትን የትምህርት ብቃት መለኪያ ወይም ኤስኤቲ ፈተና 1600 በማግኘት የመጨረሻውን ከፍተኛ ውጤት ካገኙ እንደ የፌስቡክ ባለቤት ማርክ ዙከርበርግ ያሉ ጥቂት ግለሰቦች መካከል አንዱ መሆኑም ችሏል። በዩናይትድ ስቴትስ በየዓመቱ ፈተናውን ከሚወስዱ ከሁለት ሚሊየን በላይ ተፈታኞች ውስጥ ከፍተኛውን ውጤት የሚያስመዘግቡት አንድ ከመቶ የሚሆኑት ብቻ ናቸው። በፈተና ክፍል ውስጥ በነበርኩበት ወቅት እንዴት እንደምገልጸው አላውቅም፣ ግን ጥሩ ስሜት ይሰማኝ ነበረ። ለየት ያለ ስሜት ነው። ከፈተናው በፊት አስቀድሜ ብዙ ልምምድ አድርጊያለሁ። በኢንተርኔት ላይ ማግኘት የቻልኩትን ብዙ የሙከራ ፈተናዎች ሰርቻለሁ። ጠዋትም፣ ማታም፣ ትምህርት ቤት ከመሄዴ በፊትም፣ ቅዳሜና እሁድም በቃ ባገኘሁት ጊዜ ሁሉ የሙከራ ፈተናዎችን ወስዳለሁ። ነገር ግን ዋና ፈተናውን የወሰድኩ ቀን ጥሩ ስሜት ነበረኝ። አባቴ ከፈተናው ቦታ ሊወስደኝ ሲመጣና እንዴት ነበር ፈተናው ሲለኝ 1600 የማግኝ ይመስለኛል አልኩት። ስቀልድ ይሁን ታውቆኛል። አላውቅም ግን ብዙ ጊዜ ለራሴ ከፍ ያለ ግብ አስቀምጣለሁ። በኋላ ውጤቱን ሳገኘው ግን ማመን አልቻልኩም። ከሁለት አስርት ዓመታት በፊት ወደ አሜሪካ ከመጡ ኢትዮጵያዊ ወላጆቹ የተወለደው የ18 ዓመቱ ታዳጊ ኤታን ያገኘው ስኬት የልፋታቸው ዋጋ መሆኑን አባቱ አቶ ፍጹም ርስቱ ይናገራሉ። በተወሰነ ደረጃ ጠብቄዋለሁ። አሁን ለምሳሌ ትንሽ ወደኋላ እንዳለገ ያደረገኝ ነገር ምንድን ነው? ኤርሊ ዲሲሽን አፕላይ አድርጎ ነበር ኤርሊ ዲሲሽን uh, ኤርሊ ዲሲሽን ላይ uh, ኢስ ኖት ባይንዲንግ እና ደፈራል ውስጥ ገብቶ ነበር። ትንሽ እሱ ነገር ያዘኝ። ከዛ ብዙም ሆፕ አልነበር ማለት የተወሰነ ነገሮች ሊኖሩት ይችላሉ። አንድ ሁለት ሶስት ላይ ጠፋም ይችላል። ግን ሰባት ቱንም ያገኛል ብዬ አልጠበቁም ነበር። ኤቨን ኤልንም አልጠበኩም ነበር። ግን ያው ኤል ኤቨን ሬግለር አፕሊኬሽን ሳይክል ውስጥም አክሰፕት አድርገውታል። ትልቅ ደስታ ነው። ቤተሰቡ ትልቅ ምልሽ የልፋት ዋጋችንም ነው የእሱም ልፋት ነው፣ የቤተሰቡም ይሄ የኛ የኔና የእናቱ ብቻ ሳይሆን የአያቶቹም የአክስቶቹም ልፋት አለበት። ኤታን በተወለደበት ወቅት እናቱ የኤሌክትሪካል ኢንጂነሪንግ፣ አባቱ ደግሞ በጤና ኢንዱስትሪው የሜዲካል ኢሜጂንግ ተማሪዎች ነበሩ። በዚህ ምክንያት ዘወትር ከንባብና ከጥናት የማይለዩትን እናትና አባቱን እያየ ያደገው ኤታን ለትምህርት ፍቅር ያደረበት ከልጅነቱ ጀምሮ መሆኑን ነው አባቱ የሚገልጹት። በሚገርም ሁኔታ እስከ አምስተኛ ክፍል ባለበት እስከ ፓብሊክ ስኩል እስካለበት ድረስ ከትምህርት ቤት ካለው አካዳሚክ ሆም ወርክም ወይም ክላስ ወርክም ወይም ስራ ውጭ ብዙ ኤክስትራ ነገሮች እንሰራ ነበር። ብዙ መጽሐፎች በጣም ያነብ ነበር። እንዲያነብ በጣም ገፋው ነበር። በጣም መጽሐፍ ያነባል። ከዛ ውጭ ኢቨን በቲቪ ደረጃ በሚባል ቲቪ አይቀርም ለልጆች መቼም ካርቶን ወይም ልጆች ፕሮግራም ከማየት ውጭ ብዙ ጊዜ የተወሰነ ጊዜ እንሰጠዋለን። ከዛ ውጭ ለምሳሌ እንደ ናሽናል ጂኦግራፊ፣ ሂስትሪ ቻናል፣ ዲስከቨሪ ቻናል እነሱ እነሱ ላይ በጣም ትኩረት እናደረግ ነበረ። እንደ ፋሚሊ ቁጭ ብለን የምናየው እሱ ራሱ ጀነራል የሆነ እውቀቱን በብዙ መንገድ ከሳይንስ ከሂስትሪ ከጂኦግራፊ እና ከናቹራል ሪሶርስ ያሉትን የተለያዩ ኢንፎርሜሽኖችን በዛ መንገድ ማገኝ ይችላል። እንደ ኢንተርቴንመንትም ነው እንደ ትምህርትም ነው። የኤታን ስኬት በትምህርቱ ላይ ብቻ የተገደበ አይደለም። በትምህርት ቤቱ የመሰናክል ሩጫ ተወዳዳሪ ሆኖ ውጤቶች አስመዝግቧል። በትምህርት ቤቱ ኦርኬስትራ ውስጥም ቫዮሊን ይጫወታል። ኤታን የትምህርት ቤቱ የጥቁር ተማሪዎች ማህበርና ዓለም አቀፍ ግንኙነት ክለብ ውስጥ ፕሬዝዳንት ነው። የትምህርት ቤቱን ለስደተኞች መብት የሚያቀነቅን ቡድን በመመስረት እስከ አሜሪካ ምክር ቤት ድረስ ሄዶም ተሟግቷል። ከትምህርት ቤቱ ውጭ ደግሞ በቅዱስ ስላሴ ቤተ ክርስቲያንና በማህበረ ቅዱሳን ውስጥ በበጎ ፈቃደኝነት ከሚያገለግላቸው ተግባራት በተጨማሪ የኢትዮጵያና የኤርትራ ጥምረት ለትምህርት በተሰኘ ተቋም ስር ተማሪዎችን ያስጠናል። ኤታን እነዚህን ሁሉ ከትምህርቱ ጎን ለጎን ማስኬድ የቻልኩት ጊዜን በአግባቡ ስለምጠቀም ነው ይላል። እኔ በእነዚህ ሁሉ ነገሮች ውስጥ የምሳተፈው የሚያስደስቱኝ ነገሮች ብዙ በመሆናቸው ነው። ለምሳሌ በአብዛኛው የሁለተኛ ደረጃ ትምህርት ቤት ቆይታዬ ሮጥ ነበረ፣ ምክንያቱም መሮጥ እወዳለሁ። ሙዚቃ ስለምወድ ቫዮሊን እጫወታለሁ። የውጭ ክስተቶችና የዓለም ጉዳዮችን ማወቅ ስለምፈልግ ደግሞ የትምህርት ቤታችን ዓለም አቀፍ ክለቦችን እመራለሁ። የጥቁር ተማሪዎች ጉዳይ ስለሚያሳስበኝ የጥቁር ተማሪዎችን ማህበር እመራለሁ። የስደተኞች የተግባር ቡድን ያቋቋምኩት ደግሞ በጣም አስፈላጊው ጉዳይ ስለሆነ ነው። በተለይ ወላጆች ስደተኛ መሆናቸውን ግምት ውስጥ በማስገባት የአቅሜን መርዳት እፈልጋለሁ። ይሄ ደግሞ ለዩኒቨርሲቲው በምናመለክትበት ጊዜ ይጠቅማል። ኮሌጆች ሙሉ ስብን ያላቸው ስለ ማህበረሰባቸው የሚጨነቁና ከክፍል ውጭ ተሳትፎ ያላቸው ተማሪዎችን ይፈልጋሉ። ኤታን ለስኬቱ ትልቁን ድርሻ የሚሰጠው ለቤተሰቦቹ በተለይ ደግሞ ለወላጆቹ ሲሆን አባቱም የወላጅ ክትትል ለልጆች ስኬት ትልቅ ቦታ እንዳለው በልጃቸው ማየታቸውን ነው የሚገልጹት። ትልቁ ነገር ሁሉም ልጆች አንድ አይነት አይደለውም ግን ሁሉም ልጆች በቂ የሆነ ምንድነው ወላጅ ብዙ ጊዜ ወላጅ የልጁን አቅም ማየት ይገባዋል። ልጄ ምንድነው ኢንተረስቱ ምንድነው የሚወደው፣ እና ያንን ነገር ወደዛ መንገድ የሚወስደውን ነገር በተለያዩ ነገሮች ጋይደንስ እና ሳፖርት መስጠት አለበት። ሌላው ደግሞ ቻለንጅ መደረግ አለባቸው ልጆች የኔ አመለካከት ነው። ኔ አመለካከት ምንድነው ማንኛውም ልጅ ብዙ ጊዜ አሁን ቀርቷል። የቻሌንጅ መደረግ እኔ አሁን ኢተን ዜሮ ክላስ ያለ ሁለተኛ ክፍል ደብተር መጽሐፍቶች ነው እንዲያነብ እንዲሰራ ሰጠው። አንደኛ ክፍል ሲሆን የሶስተኛ ላይ አድቫንስ እያደረኩ ነው ቻሌንጅ የማደርገ አንዳንድ ነገሮች እና ቻሌንጅ ግዴታ አንድ መቶ ለመቶ ያመጣል ማለት አይደለም ግን ከዛ ላይ ያሉትን ድክመቶች አብረ በመስራት እና ስፔሻሊ ከኪንደርጋርተን እስከ ሚድል ስኩል እስከሚደርሱ ድረስ የወላጅ ክትትል በጣም ወሳኝነት አለው። ለልጆች ያ ቤዙ ነው ነው። ወቅታዊ ጉዳዮችን በንቃት የሚከታተለው ኤታን በሃርቫርድ ቆይታው ዓለም አቀፍ ጉዳዮችንና መንግስታዊ አስተዳደርን ያጠናል። አንድ ቀን ደግሞ የአሜሪካ ፕሬዚዳንት ሆኖ ሊመረጥ ይችላል የሚለው ሀሳብ ከብዙ ቦታ ይሰነዘርለታል። ብዙ ሰው ይጠይቀኛል። የማደርጋቸውን ነገሮች የማደርገው ዓላማ የሱ ሆኖ አይደለም። ምናልባት አንድ ቀን የመንግስት ስልጣን ልይዝ እችላለሁ ወይንም ፖለቲካ ውስጥ እገባለሁ ከሆነ ጥሩ እድል ነው። ነገር ግን ያለፉትን አራት ዓመታት ፊቴ ላይ ባለው ነገር ላይ ያተኮርኩት፣ እድሉን ካገኘው ግን በእርግጠኝነት በደስታ አቀብለዋለሁ። ኤታን ግን በአንድ ነገር እርግጠኛ ነው። እየሆነ ባለው ነገር በጣም ደስተኛ ነኝ። በጣም ብዙ እድል አለ። ብዙ የሚሰራ ነገር እንዳለና ብዙ ልጠቀማቸው የምችላቸውን ነገሮች እንዳሉም ይሰማኛል ትምህርት እስኪጀምር ወደ ኮሌጅ እስከሚሄድ ቸኩያለሁ አሁን ግን በዙሪያ የሆነ ላለው ነገር በጣም አመስጋኝ ነኝ የሚቀጥለውን ለማየት ደግሞ ጓጉቻለሁ ኤታን ዋናው ምኞቱ በሚኖርበት ማህበረሰብ ውስጥ ተጽዕኖ ፈጣሪ መሆን ነው ለማህበረሰቡ ወኪል መሆንና ከዚህ በፊት ድምጻቸው ባልተወከለበት ቦታ ላይ ድምጽ ሆኖ የሚሟገትላቸው ሰው መሆን ይፈልጋል ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ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 ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምፅ ተሰናድቶ የሚቀርብላችሁ የጋቢና ቪ መሰናዶ እዚ ላይ ተጠናቀቀ። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ኤልያስ አስማረ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር እዚ ላይ እንሰናበታለን። ሰላም ጠነስጥልን ደናጀሩ